ከኢኮኖሚው ዓለም መቀመጫውን በኔዘርላንድ ያደረገው አፍሪቃ ጁስ ቲቢላ ኩባንያ ከአዲስ አበባ በስተደቡብ ምስራቅ 150 ኪሎ ሜትር ርቀት ላይ በላይኛው የአዋሽ ተፋሰስ በ500 ሄክታር የእርሻ ማሳ ላይ ያመረታቸው ፍራፍሬዎች ዘንድሮ ጭማቂ አይሆኑም። ኩባንያው ለአውሮጳ ገበያ የሚያቀርባቸው ምርቶቹንም አይልክም። የኢትዮጵያ መንግስትን ለመቃወም አደባባይ የወጡ ተቃዋሚዎች መስከረም 24 ቀን 29 ዓ ም የኩባንያው የጭማቂ ማቀነባበሪያ ፋብሪካ ላይ የፈጸሙት ጥቃት የወትሮው የስራ ዑደቱን አስተጓጉሎበታል። ሃሪ ቫኔር የአፍሪቃ ጁስ ቲቢላ ኩባንያ ዋና ስራ አስፈጻሚ ናቸው። የማቀነባበሪያ ማሽናችን ጉዳት ከገጠማቸው ንብረቶች መካከል አንዱ ነው። ቀደም ሲል በቦታው ያልነበረና በ2009 ዓ ም ስራውን ስንጀምር የተከልነው የማቀነባበሪያ ፋብሪካ ወድሟል። በዚህም ምክንያት አሁን የውጭ ንግዳችን እየተከናወነ አይደለም። በዚህም የከፋ ተጽዕኖ ደርሶብናል። ወቅቱ ዋነኛ የማምረቻ ጊዜያችን በመሆኑ ፍራፍሬዎቹ ዝግጁ ናቸው። ይሁንና የማቀነባበሪያ ፋብሪካ ከሌለ ፍራፍሬዎቹ ይባክናሉ። ከሰባት ዓመታት በፊት የተመሰረተውና የቀድሞውን የመንግስት የእርሻ ማሳ የገዛው አፍሪቃ ጁስ ኩባንያ በኢትዮጵያ በተቀሰቀሰው ተቃውሞ ጥቃት የተሰነዘረበት ብቸኛ ኩባንያ አይደለም። የአበባ እርሻዎች፣ የፕላስቲክና የሲሚንቶ ፋብሪካዎች፣ መዝናኛዎች ተመሳሳይ እጣ ገጥሟቸዋል። ኢትዮጵያ ከቀጣናው ሀገራት አኳያ በነበራት አንጻራዊ መረጋጋት መንግስት ባቀረባቸው ማበረታቻዎችና ርካሽ የሰው ጉልበት ለውጭ ባለውረቶች ተመራጭ መዳረሻ የነበረች ቢሆንም አሁን ግን ሁነኛ ፈተና ገጥሟታል። ሀሪ ኔርቫር ለዶይቼ ቨለ እንደተናገሩት ከአፍሪቃ ጁስ የማቀነባበሪያ ፋብሪካ ባሻገር የሰራተኞች መኖሪያዎች እና ተሽከርካሪዎች ጭምር ጥቃት ተፈጽሞባቸዋል። ዋና ስራ አስፈጻሚው መስከረም 24 የደረሰውን እንዲህ ያስታውሱታል a large group of people approached our farm and basically you know, entered the premises and started basically with በእኛ በኩል እስካሁን ባለን መረጃ እጅግ በርካታ ሰዎች ወደ ኩባንያችን ቅጥር ግቢ ገብተዋል። ቅጥር ግቢው ከገቡ በኋላ ንብረቶቻችንን ማውደምና ስርቆት ጀመሩ። አሁን የምናውቀው ድርጊቱን የፈጸሙት በመቶዎች የሚቆጠሩ መሆናቸውን ነው። ይህ የተፈጸመው በዕለተ ማክሰኞ ህዳር አራት ቀን ነበር። በኩባንያው ቅጥር ግቢ ውስጥ ይገኙ የነበሩ ወርክሾፖች፣ መጋዘኖች፣ ቢሮዎች፣ የሰራተኞቻችን የመኖሪያ ቤቶች፣ ተሽከርካሪዎችና ትራክተሮች እንዲሁም ማሽኖች ወድመዋል አሊያም ተሰርቀዋል። አፍሪቃ ጁስ ኩባንያ በዕለቱ የደረሰውን ኪሳራ እያጠና መሆኑን የተናገሩት ዋና ስራ አስፈጻሚው አሁን የጉዳቱን መጠን መናገር እቸ እናገራለሁ ብለዋል። እንዲያም ሆኖ ግን ሃሪ ቫኒር በኩባንያቸው ላይ የደረሰው ጉዳት ከባድ መሆኑን አልሸሸጉም። በኢትዮጵያ ተቃውሞ ጥቃት ከደረሰባቸው መካከል ቀዳሚ የሆነው የሆላንዱ ኤስሜራልዳ ኩባንያ ሙሉ በሙሉ መዘጋቱ ተሰምቷል። የኩባንያው ቃል አቀባይ እንዳስታወቁት መቀመጫውን በአሜሪካን ያደረገው የኤስሜራልዳ እናት ኩባንያ ከጥቃቱ በኋላ በኢትዮጵያ የጀመረው የአበባ እርሻ ስራ የሚሆን በኔዘርላንድ የሚገኘው ቢሮው እንዲዘጉ ወስኗል። በዚህም በኢትዮጵያ 600 በኔዘርላንድስ ደግሞ 14 የድርጅቱ ተቀጣሪዎች ስራቸውን አጥተዋል የአፍሪካ ጁስ ስራ አስፈጻሚ ሃሪ ቫን ኔርም ቢሆኑ በኢትዮጵያ የሚሰሩ ስራ እጣ ፈንታ አስጊ መሆኑን ይናገራሉ ስራ አስፈጻሚው የሰራተኞቻቸውና የኩባንያው ንብረቶች ዋስትና ያሻቸዋል ሲሉ ለዶይቸቨለ ተናግረዋል First and foremost ቀዳሚው ነገር የእኛ መጻኢ ጊዜ የሰዎቻችንና የኩባንያችን ሀብቶች ደህንነት መጠበቅ ላይ የተመሰረተ ነው። ይህ ለእኛና ለሁሉም ማለት ባልችል እንኳ ለአብዛኞቹ የአበባና የፍራፍሬ አምራቾች ማህበር አባል ኩባንያዎች በጣም ጠቃሚ ጉዳይ ነው። እኛ በኢትዮጵያ የምንሰራውን ስራ ለመቀጠል ቁርጠኞች ነን፣ ምክንያቱም እጅግ ልማታዊ ጠቀሜታዎች በስራ ላይ በተሰማራንበት አካባቢ ለሚገኙ ዜጎች አቅርበናል። ፈሰስ ባደረግነው መዋለ ነዋይ የአካባቢውን ነዋሪዎችና ገበሬዎች በማሳተፍ ከፈጠርነው እሴት ተጠቃሚ እንዲሆኑ ማድረግ እንሻለን። ለዚያም በኢትዮጵያ በጀመርነው ስራ አሁንም ቁርጠኛ ነን። የኢትዮጵያው ፕሬዝደንት ዶክተር ሙላቱ ተሾመ በተቃውሞው ጥቃት የደረሰባቸውን አካባቢዎች ጎብኝተው መንግስታቸው የኩባንያዎቹን ደህንነት እንደሚያስጠብቅ ቃል ገብተዋል። ለንብረቶቻቸው የራሳቸውን ጥበቃ ማጠናከር የጀመሩ ኩባንያዎችም አልጠፉም። ዎልስትሪት ጆርናል እንደዘገበው አፍሪ ፍሎራ የተሰኘ የአበባ እርሻ በ730 ሚሊዮን ዶላር የገዛው ኬኬአር የተሰኘ የአሜሪካ የግል የመዋለ ንዋይ ኩባንያ የጸጥታ ጥበቃውን በግሉ አጠናል ተጠናክሯል። በተቃውሞው በንብረቶቻቸው ላይ ጉዳት የደረሰባቸው ኩባንያዎችና ስጋት የተጫናቸው ግን ድንበር ተሻጋሪዎቹ ብቻ አይደሉም። አገር በቀል ኩባንያዎችና የግል ባለሀብቶች ተመሳሳይ እጣ ገጥሟቸዋል። ዶይቸቨላ ያነጋገራቸው ኢትዮጵያውያን ባለሀብቶች በጉዳዩ ላይ ለመገናኛ ብዙሃን ማብራሪያ ለመስጠት የአስቸኳይ ጊዜ አዋጁ ይከለክለናል ሲሉ ተናግረዋል። በጥቃቱ የደረሰውን ኪሳራ ለማጥናት ኮሚቴ አቋቋመው የኢትዮጵያ ኢንቨስትመንት ኮሚሽንን ለማነጋገር ያደረግነው ጥረት አልተሳካም። በአጠቃላይ አንድ መቶ ሰላሳ አካባቢ የግል ተቋማት ጥቃት እንደተፈጸመባቸው የተሰማ ሲሆን የኢትዮጵያ መንግስት በቀጥታ የካሳ ክፍያ ባይሆንም ድርጅቶቹን መልሶ በሁለት እግራቸው ለማቆም ጥረት መጀመሩን አስታውቋል። ሀሪ ቫኔር ኩባንያቸው አፍሪካ ጁስ በተለያዩ ውይይቶች ላይ እየተሳተፈ መሆኑን ገልጠዋል። የተለያዩ ውይይቶች በተለያዩ መንገዶች እየተካሄዱ ነው። የአበባና ፍራፍሬ አምራቾችና ላኪዎች ማህበር ጉዳት የደረሰባቸውን እርሻዎችና ኩባንያዎችን አስተባብሮ ምን አይነት ድጋፍ ያሻቸዋል በሚለው ጉዳይ ላይ ለመምከር የውይይት መድረክ አዘጋጅቶ ነበር። ለሁሉም ኩባንያዎች ዋናውና ቀዳሚ ጉዳይ የሰራተኞቻቸውንና ንብረታቸውን ደህንነት መጠበቅ ነው። አለበለዚያ ተመሳሳይ ነገር ወደፊት ሊከሰት የሚችል ከሆነ ስለ ካሳና ስራ እንደገና ማውራት ትርጉም የለውም። የካሳ ጉዳይና ሌሎች ኩባንያዎቹ ስራ ለመጀመር ስለሚያስፈልጋቸው ድጋፎች በተመለከተ አሁንም ውይይት እየተደረገ ነው። ሃሪ ቫኔር ዛሬም ድረስ የአፍሪቃ ጁስና ሌሎች ኩባንያዎች በተቃዋሚዎች ጥቃትና ዘረፋ ለምን ኢላማ እንደሆኑ እንዳልገባቸው ይናገራሉ። ከመገመት ይልቅ በምናውቀው ተጨባጭ መረጃ ላይ ማተኮርን መርጠናል። ባለን መረጃ መሰረት ይህንን ድርጊት ከፈጸሙት መካከል ማንም ኃላፊነት የወሰደ ወይም ምክንያቱን የገለጠ የለም። ለምን አፍሪቃ ጁስ ውስጥ ጥቃት ተፈጸመበት? ይህንን ድርጊት የፈጸሙትን ግለሰቦች ምክንያት መናገር አልችልም። አንድ የምናውቀው ነገር ቢኖር በአካባቢያችንና ሌሎች የኢትዮጵያ አካባቢዎች የሚገኙ ኩባንያዎችም ጥቃት ተፈጸሙባቸዋል። የማውቀው ይህንን ብቻ። ጥቃቶቹ እርስ በርስ ግንኙነት እንዳላቸው እንኳን አላውቅም። ሀሪ ቫኔር ይህን ይበሉ እንጂ የኢትዮጵያን ፖለቲካ የሚታዘቡ ተንታኞች የተለየ አቋም አላቸው። የገበሬዎች ከማሳቸው መፈናቀል፣ ፍትሐዊ ሀብትና የስልጣን ክፍፍልና ሌሎች በርካታ ጥያቄዎች በኦሮሞ ፖለቲከኞችና የፖለቲካ አቀንቃኞች በተደጋጋሚ የሚነሱ ጥያቄዎች ነበሩ። በአገሪቱ የተስፋፋውን ተቃውሞ ለማብረድ የአስቸኳይ ጊዜ አዋጅ ገቢራዊ ያደረገው መንግስት መረጋጋት መመለሱንና ኩባንያዎችም ስራ መጀመራቸውን እየገለጠ ነው። በአማራ ክልል በተቀሰቀሰው ተቃውሞ ጉዳት ገጥሟቸው የነበሩ 18 ነባርና አዳዲስ የአትክልትና የአበባ አምራቾች ወደ ሥራ ተመልሰዋል ሲል ለገዢው ፓርቲ ቅርበት ያለው ራዲዮ ዘግቧል። በኢትዮጵያ በተቀሰቀሰው ተቃውሞ ኤስሜራልዳ ሙሉ በሙሉ በአገሪቱ የነበረውን ስራ ሲያቋርጥ፣ አፍሪቃ ጁስ በበኩሉ ለመቀጠል ወስኗል። የውጭዎቹ ኩባንያዎች ከተቃውሞ በኋላ በኢትዮጵያ የጀመሩትን ስራ አቋርጦ ለመውጣት አሊያም በመቀጠል መካከል ሲዋልሉ ይታያሉ። የኦክላንድ ኢንስቲትዩት ኃላፊ አኑራ ድሃ ሚታል ግን ኩባንያዎቹ ጥለው በመውጣት የኢትዮጵያ መንግስት ዜጎቹን እየበደለ የውጭ ባለሀብቶችን ቀልብ መሳብ እንደማይችል ማሳየት አለባት ይገባቸው የሚል እምነት አላቸው። የኢትዮጵያ መንግስት ለፖለቲካዊ ተቃውሞ መፍትሄ የማበጀት ከተሳነው የልማት አውታሮችን በመደበኛ ጦር አስጠብቆ የመዝለቁም ጉዳይ አጠራጣሪ ነው። አድማጮች፣ የዛሬው መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።